The Voice of America. በአማራ ክልል አዋሳኝ በሆኑት በሶሮቃና ቅርቃር በተደረገ ውጊያ በርካታ የህወሓት ኃይል በሰላም እጁን መስጠቱን የአማራ ክልል ርዕሰ መስተዳድር ተናገሩ። ትናንት ከኩለ ሌሊት እስከ ረፋዱ በተደጋጋሚ ጥቃት ተሰንዝሮ እንደነበረ የገለጹት ርዕሰ መስተዳድሩ አቶ ተመስገን ጥሩነህ የመልሶ ማጥቃት እርምጃ ተወስዶ በርካታ ቦታዎች በቁጥጥር ስር እንደዋሉ ገልጸዋል። አስቴር ምስጋናው ዝርዝሩን ከባህር ዳር አስተላልፋለች። ርዕሰ መስተዳደሩ አቶ ተመስገን ጥሩነህ የትላንት የውጊያ ውሎ የተሳካ እንደነበር ነው የገለጹት። የክልሉ ልዩ ኃይል ሚሊሻና፣ የመከላከያ ሰራዊት በየደረጃው ያሉ አመራሮችና አባላት በተቀናጀ መልኩ ባደረጉት ተጋድሎ በሰሮቃና ቅራቅር በርካታ ያለ ፍላጎቱ እንዲዋጋ የተገደደ የህወሓት ኃይል በሰላም እጁን ሰጥቷል ብለዋል። አካባቢውም ሙሉ በሙሉ በአማራ ክልል የጸጥታ ኃይል ቁጥጥር ስር መዋሉንም አስታውቀዋል። ርዕሰ መስተዳደሩ አቶ ተመስገን አክለውም እዋጋለሁ ብሎ የመረጠም ፊቱን አዙሮ የአማራ ልዩ ኃይልን ሲያግዝ ውሏል ሲሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር